አውሮፓና ጀርመን የፈረንሳይ የወደብ ከተማ ከሆኑት መካከል አንዷ የሆነችው በስተሰሜን ሰሜን ፈረንሳይ የምትገኘው ካሌ በታሪካዊነቷ ወይም በሁለተኛው ዓለም ጦርነት በነበራት ሚናነት ወይም ለፈረንሳይ ኢኮኖሚ የጀርባ አጥንት ስለሆነችም አይደለም ስሟ በተለያዩ መገናኛ ብዙሀን አዘወትሮ ከቅርብ ዓመታት ወዲህ የሚነሳው። بتقول النت በፖለቲካ አለመረጋጋት የአምባገነን ስርዓትን በመሸሽ ስራ አጥነትና ድህነት ያስመረራቸው በሀገረ ምድራቸው ተስፋን ያጡና ለተሻለ ህይወት የተሻለ ተስፋን ሰንቀው የሚሰደዱ ለእነሱ የተስፋይቱ ምድር ወደሚሏት ወደ ታላቋ ብሪታንያ ለመሻገርና ለመጨረሻው አስቸጋሪና ፈታኝ ጉዞ ትንፋሽ መውሰጃና መሸጋገሪያ በመሆኗ እንጂ። ባለፈው ሳምንት ፓሪስ ውስጥ ከሚኖሩ ሁለት ኢትዮጵያውያት ጋር በመሆን ከስደት ጋር በተያያዘ ዘ ብዙ ወደሚባልባት ካሌ ባቀናውበት ወቅት ከፍተኛ ቁጥር የተመዘገበበት የኢትዮጵያውያንና የኤርትራውያን ስደተኞች ወደ እንግሊዝ በአደገኛ ሁናቴ ለመሻገር ሲሞክሩ ህይወታቸው በአሳዛኝ መልኩ ያለፈበት ሳምንትም ነበር። ከከተማ ወጣ ብሎ የሚገኘው በቅጽል ስሙ ጀንግል ወይም ጫካ ቁጥር ሁለት የሚባለው ቦታ የስደተኞች መኖሪያ ሰፈር ነው። ወደ ስፍራው ያቀና ነውም እዛው ጊዜያዊ የስደት ኑሮውን በማድረግ ወደ እንግሊዝ ለመግባት እድሉን በመጠባበቅ ላይ የሚገኝ በአንድ ወጣት መሪነት ነበር። ወጣቱን ከጥቂት ወራት በፊት በፓሪስ ላሻፔል ጊዜያዊ የስደተኞች ድንኳን አግኝቼ አነጋግሬው ነበር። ያኔም ወደ እንግሊዝ ለመሄድ ፍላጎት እንዳለው ገልጹልኝ ነበር። ወጣቱም ስለ ጀንግል ኑሮ ገለጻ እያደረገ ጉዞ ወደ ጀንግል ሆነ። አካባቢ በጣም የሚያሰለችና ህይወት በቃ እስከ ማምረር ድረስ የሚያደርስ የፖሊሶች ድብደባ አለ፣ ረሃብ አለ፣ እዛ ብዙ ነው ብቻ እና ይህን ያህል ብዬ መግለጽ አልችልም። ያሳፍራል። ወደዛ አካባቢ ነው እየሄድን ያለ ነው እና ቀደም ሲል ያለፍን የመጣናቸው ቦታዎች ላይ በርካታ ወጣቶች መንገድ ላይ አይተን ነበር። በአሁኑ ሰዓት ነው ወጣቶቹ ወደ ያንን ሰዓት ነው ወደ እንግሊዝ ለመሄድ ያው የሚሞክሩበት ሰዓት ይህን ያህል ሰዓት ይመስላል። ያው እድል ለመሞከር ይሄዳል፣ ህይወትም ይጠፋል ምን ያህል ጊዜ ሆነእ አሁን ወደ ሁለት ሁለት ወር ሆነ። ለመግባት ነበር ያ አጋጣሚ፣ አልተሳካም። አሁን ግን በቃ ይኸው እዚህ በኋላ በርካታ በሊቢያም በሜዲትራንያንም እንዲህ ጣሊያን አቋርጣችሁ በጣም ብዙ መከራ አልፋችሁ ፓሪስ ላይ ተገናኝተን ነበር አጋጣሚ። አሁን ደሞ በጣም በአሳዛኝ ሁኔታ እዚህ ከደረሳችሁ በኋላ ወጣቶች ህይወታችሁ አልፏል፣ እንዲሁ አቅርብ ቀናት ማለት ነው። የሚወራው እንደዚህ ሁለት ሰው ሞተ፣ ሶስት ሰው ሞተ ምናምን የሚወራው ከዚያ በላይ የሚሞቱና የሚቆስሉ ሰዎች አሉ። ማይነገር ማለት ነው። ማይነገር ሚዲያ ላይ የሚወጣው ብቻ ያው፣ ሆስፒታል ብትሄጂ፣ የትም ብትሄጂ እግሩ የተሰበረ የተጎዱ ብዙዎች አሉ። ብቻ ለማንም በቃ ፈጣሪ ደስ ይለት። ታያላችሁ አደጋ ሲደርሰው ሲሞቱ ጓደኛችሁ ሲነጠል ታያላችሁ። እና ማለት በዚህ እንዲቆዩ ጽናት ይሆናችሁ። ምንድን ነው ይሄን አይታችሁ ሀሳባችሁን ለመቀየር ያልቻላችሁበት ምንድን ነው? እንደሚወራ ወሬ ነው እዛ ብትገባ ጥሩ ነገር አለ፣ ወረቀት ታገኛለ፣ ጥሩ ነገር ምናምን አለ ስለሚባል ነው። ከዚህ በኋላ ወረቀትም አለም ከዚህ በላይ እኔ ብቻ ሕይወት የሚያሳስበኝ። ከማዕከላዊ ካሌ ክፍል ትንሽ ራቅ ብሎ የሚገኘው የስደተኞቹ መጠለያ ሰፈር ወይም ጀንግል በዛፎችና በአነስተኛ ቁጥቋጦች የተከበበና ከዋናው መንገድ ዳር ተከፍለው በተሰሩ ፕላስቲክ ሸራዎች የተሸፈኑ በርካታ አነስተኛ ድንኳኖች በየቁጥቋጦቹ መሀል መሀል ላይ ሰፍረው ይታያሉ። ስፍራው ባለቁ የውሃ ፕላስቲኮችና በቆሻሻዎች ክምርት ተከቧል። በዚሁ አካባቢ ምንም አይነት የውሃ፣ የኤሌክትሪክ የመጸዳጃ ቤትና የንጽህና መጠበቂያ አገልግሎት የለም። ለአብዛኞቹ በስፍራው ለሚገኙ ስደተኞች ዛሬ ያሉበት አስከፊ ሕይወት ሳይሆን ነገን የተሻለ እንደሆነ የሚያለሙ ናቸው። አንዳንዶቹ ሕይወት እስከ ወዲያኛው በአሳዛኝ ሁኔታ ሊያሳጣ ስለሚችለው በከባድ ተሽከርካሪዎችና በባቡር ላይ ተሳፍሮ ወደ እንግሊዝ የሚደረገው አደገኛ ሙከራ የሚያስከትለውን ጉዳት ማሰብ የሚፈልጉም አይመስሉም። ይህ የእድል ጉዳይ ነው ይላሉ። እዛው በስደተኞች መንደር ያገኘዋት ፈረንሳዊቷ ኤማ ዴብሮ በቅርብ ጊዜ በተከፈተው የስደተኞች የቀን መዋያ ማዕከል ሰራተኛ ናት። በበጎ ፈቃደኝነትም በዚሁ አካባቢ ለሚገኙ ስደተኞች አስፈላጊውን ድጋፍ ታደርጋለች። አብዛኞቹ ስደተኞች ካሌ ውስጥ እገኝነት ከመጠየቅ ይልቅ ወደ እንግሊዝ ለመሻገር የሚፈልጉ መሆናቸውን ትገልጻለች። ኢትዮጵያ፣ ኤሪትሪያ፣ ሱዳን፣ አፍጋን፣ ጂፕሲያን ኢትዮጵያውያን፣ ኤርትራውያን፣ አፍጋኒስታውያን፣ ግብፃውያን እንዲሁም ሱዳናዊያን ጋር ሁሉንም ስለዚህ ጉዳይ ስናወራ እንግሊዝ ልክ እንደ ምድራዊ ገነት አድርገው ነው የሚቆጥሯት። ለዛ ነው ወደዛ ለመሄድ የሚሞክሩት። ይህ ለእኛ በጣም ውስብስብና አስቸጋሪ ነው። አእምሯቸውን እንዲለውጡ ማድረጉ ምንም አይረዱንም። እንግዲህ በአንድ ወር ውስጥ አራት ሰዎች ካሌ ውስጥ ሙተዋል። በዚህ መልኩ ካሌ ውስጥ ህይወታቸው ማለፉ በጣም ያሳዝናል። እነዚህ ሰዎች በረሃ አቋርጠው፣ ባህር ተሻግረው፣ አስቸጋሪ ህይወት አሳልፈው የመጡ ሰዎች ናቸው። ይህ አስቸጋሪ ህይወታቸው በእንዲህ መልኩ ማለፉ በጣም ያሳዝናል። ባሳለፍ ነው ሳምንት የፈረንሳይ የአገር ጉዳይ ሚኒስትር በርና ካዛኖቭና የእንግሊዟ አቻቸው ቴሬሳ ሜይ አሳሳቢ ነው ያሉትን ወደ እንግሊዝ ህጋዊ ባልሆነ መልኩ የሚገቡ ስደተኞች ጉዳይ እልባት ለመስጠት ፈረንሳይ የድንበርና ወደብ ጥበቃዋን የበለጠ እንድታጠናክር እንግሊዝ የገንዘብ ድጋፍ እንደምታደርግ ስምምነት ላይ ደርሷል። ስደተኞችም እዛው ፈረንሳይ ውስጥ የሚቆዩበት ሁኔታ በሚመቻችበት ሁኔታ ላይም ሁለቱ ባለስልጣናት መነጋገራቸውም ሰሞኑን ተወስቷል። ይሁን እንጂ እዚሁ ካሌ ውስጥ ለፈረንሳይ መንግስት የጥገኝነት ጥያቄ አቅርቦ ምላሽ ለሚጠባበቀው ቻዳዊ ስደተኛ ከሌሎቹ ጥገኝነት ካልጠየቁ ስደተኞች የተለየ አቀባበልና አያያዝ እንዳልተደረገለት ነው የሚናገረው። እዚህ በጣም አስቸጋሪም ነው። አንዳንዴ ጥሩ ነው፣ አንዳንዴ መጥፎ ነው። እዚህ ያለን ሰዎች ምንም መጠለያ ያለንም፣ እዚህ ጫካ ውስጥ ነው የምንተኛው። በቀን አንዴ ምሳ ብቻ ነው የሚሰጠን። ሁኔታው በጣም አስቸጋሪ ነው። እኔ እንግሊዝ መሄድ አልፈልግም እዚሁ ፈረንሳይ መቅረፍ የሚፈልገው። ባለፈው ሳምንት ብቻ ካሌ ውስጥ ከሰባት በላይ የሚቆጠሩ ስደተኞች ሕይወታቸው በአሳዛኝ ሁኔታ አጥተዋል። ከሁለት ወር በፊት በፓሪስ ላሻፔል ጊዜያዊ መጠለያ ቀልሰው ከነበሩት ስደተኞችን በተመለከተ አቅርቤው በነበረው ዘገባ ላይ አነጋግሪያቸው ከነበሩት ወጣቶች መካከል ጌትነት የተባለው ወጣት አንዱ ነበር። በወቅቱ የስደት ጉዞውን እንግሊዝ ላይ ለመቋጨት ወደ ካሌ ካቀኑት ስደተኞች መካከል ጌትነትም አንዱ ነበር። ነገር ግን ወጣቱ ባሳለፍነው ሳምንት በአሰቃቂ ሁኔታ በደረሰበት አደጋ ህይወቱ አልፏል። ጌትነት ከወራት በፊት ስለ ስደት ህይወቱ እንዲህ ብሎ ነበር። ቦሪ ደረጃ ያው ሊቢያ ከገባ በኋላ ጣሊያ ምናም እንደማልቆ የላንደን ጓደኝችኝ ስነግራቸው ፈረንሳይ ስገባ ያጅ ኮንክ ግዴታ ላይ እንደምታድር እንትን ብለው ነበረ። ስመጣ እዛ ቦታ ላይ ስደርስ የምር ገርሞኝ ገርሞ ነሆነ የራሴ ማለት እንደዚህ አውሮፓ እንደዚህ እያልጠብቅም ነበረ። ግን የምሰማው እነሱ የውሸት ነበር የሚመስለኝ ሲነግሩ፣ ግን መጥቼ ሳየው በጣም ለራሴ ገርሞኛል። መንግስት የሚያደርግልን ድጋፍ የለም። እያደረግን ያለነው ወገኖቻችን የሚያደርጉልን ድጋፍ ነው። እስካሁን ድረስ ያው ይመጣል ሰው ይሄዳል ወደ መጣበት ዓላማ ነው ሁሉም የሚጓዘው እና ያው እኛም ደግሞ ወደምንፈልገው ዓላማ እስክንደርስ ድረስ ያው እዚያ ዋለን። ወደ ካሌ በቀን ቁጥራቸው ከሃምሳ እስከ ሰባ የሚደርሱ ስደተኞች እንደሚገቡ መረጃዎች ያመለክታሉ። ከፓሪስ ወደ ካሌ ለመጀመሪያ ቀን እንደመጣ የገለጸው ወጣት ካሌ ላይ አስደንጋጭ ነገር እንደገጠመው ነው የሚናገረው። በቃ ደስ የማይል ስሜት ነው የተሰማው። እዛ ጋር ጓደኛችን ሞቷል። ዛሬ ደግሞ ስመጣ ደግሞ የሰማሁት ነገር ደግሞ እጅግ በጣም ሆነ አይምሮ እንትን የሚል ነገር ነው። አንድ ልጅ ሞታለች ዛሬ። በቃ ይህንን ነገር እየሰማች ደግሞ እንደዚህ አይነት ሪስክ ውስጥ መግባት ይከብዳል አይደል? ስለዚህ በቃ እኔ ሀሳቤንም እንደ መቀየር እያልኩ ነው። የሞቱትንም በቃ እግዚአብሔር ነፍሳቸውን ይማራቸው። ስለዚህ ያው አዲስ ነኝ። ስለዚህ ቦ ምንም ያየሁትም ነገር የለም። ግን የሰማሁት ነገር በጣም የሚያስጠላ ነገር ነው። በጣም ይከብዳል ካልህ በካሌ የስደተኞች ይዞታ ብቻ ሳይሆን ፖሊስ በስደተኞች ላይ የሚወስደው እርምጃም ሰብአዊነት የጎደለው እንደሆነ ዓለም አቀፉ የሰው ልጆች መብት ተከራካሪ ተቋም ማለትም ሁማን ራይትስ ዎችና እንዲሁም ሌሎች ተቋማት በፈረንሳይ ፖሊሶች ላይ የሚያቀርቡት ተቃውሞ እውነትነት ያለው መሆኑን ኤማም ትጋራዋለች። የካሌ የጀንግል ቆይታ ተጠናቀቀ። አብዛኞቹ ስደተኞች ሌላ ተስፋን ሰንቀው ሌላ ሙከራ ለማድረግ የምሽቱን መጨላለም ይጠባበቃሉ። ካሌ በኒብቃ ያለች አንዲት ወጣት ግን ሻንጣዋን ሸክፋ ካሌ ለመጨረሻ ጊዜም ተሰናበተች። የመልስ ጉዞ ወደ ፓሪስ ሆነ። እኔም የመጨረሻ ቆይታዬን ከወጣቷ ጋር አደረኩኝ። ወደ ፓሪስ በቃ በየቀኑ ሰው ስለሚሞት ምንም ተስፋ የሌለው ነገር ስለሆነ መመለስ ይሻላል። አስር ቀን ሌሎቹ ማቸው የምታውቂያቸው ሴቶች እንዴት ሁኔታ ነው? እዚህ ይሄ ቦታ በጣም በጣም አስፈራኝ። በተበላይ ለሴት ልጅ ምንም አይሆናል። ምን ያህል ጊዜ ሁለት ሰሆነ ከጀመረ ቆይቷ እንጂ እነዚህ ሱዳኔዎቹ ነጮች በጣም ይሞታሉ በየጊዜ፣ ግን እኛ አናውቅም፣ ሀበሻ ስላላየን ባይናችን። አሁን ግን በቃ ተከታተይ እኛ ሰው ነው የሚሞቱ ዛሬ እንግዲህ አደጋ ደርሷል። ሌላ አደጋ አብረሽ ነበር ከልጅ ጋር ው አብረን ነበር መጀመሪያ ቦታ ቃለው ብላ ስትመራ እንቆየ እቺ ልጅ ማለት ነው ይዘለላለ እየዘለች በህይወት እየቆረች ነው ምዘይ ይኋለ ይኋ እስከ ወገባችን ድረስ ገብተን ነው ይህን ሁሉ አልፈን ገብተናል። ውስጥ እኮ ገብተናል። ትሬኑ ላይ ስንደርስ ነው በቃ ትሮጭ አልሸ ፖሊስ አመልጣለው እያለ እና እቺ ልጅ አትግቢ እያልናት ነው ብቻዋን ገብታ ሄደ ወደ ትሬኑ ማለት ነው። ግን በጣም ህዝብ ስለበዛ መሄድ ስላልቻለ ትሬኑ ራሱ ቆመ። የተሰቀሉት መኪናዎች እየወረዱ ሲሄዱ አጋጣሚ ጎማ ስር ነበር የተደበቀችው። በቃ ጨፈለቃት። ይሄ ነው ትመለሳለች ብለን ጠዋት እራሱ ልንመጣ በእግራችን ይጠበቅናት። ገብታ ይሆናል እኮ ብለን በቃ ትተናት መጣን። እዛ ኦፊሶች አሉ፣ እኛ ያለንበት ቦታ እነሱ ናት። ፎቶ ዋና መጣዎች ልጅ ሞተች ብለ ያሳዩን። እኔ የምለው በቃ ሰው እዚሁ የራሱን ውሳኔ ወስኑ በዚሁ ቢቀመጥ ነው ምለው። በፈረንሳይ የካሌ ስደተኞችን ሕይወት በተመለከተ ያጠናቀርኩት ዝግጅት ይህን ይመስል ነበረ። ከዝግጅቱ ጋር ሃይማኖት ጥሩ ነው ነበርኩኝ። መልካም ጊዜ።